በቤንሻንጉል ጉሙዝ ክልል መተከል ዞን በጸጥታና ስጋት በታጣቂዎች ተገደው ጫካ ሸሽተው የነበሩ በርካታ የጉሙዝ ተወላጆች ወደ የአካባቢያቸው መመለሳቸውን የክልሉ መንግስት አስታውቋል። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ መንግስትና የምግብን መንግስት የምግብና ምግብ ነክ ያልሆኑ ድጋፎችን እያደረገ ነው፣ ሰላምን በዘላቂነት ለማስፈንም እየሰራ ነው ሲሉ ገልጸዋል። ናኮር መልካ የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ የጉሙዝ ተወላጆቹ ባለፉት ጥቂት ዓመታት ውስጥ ወደ ጫካ ሸሽተው የነበረበትን ምክንያት ገልጸዋል። መተከል ላይ ችግሮች ከተፈጠሩ ከሁለትና ሶስት ዓመት በላይ የሆነ ነው። ወደ አንድ መቶ ሰባት ሺህ የሚሆኑት ጉሙዞች ሸሽተው ወደ ጫካ ነው የገቡት። ጫካ ውስጥ ነው የነበሩት። ለብዙ ጻፈታል ትልቁ ችግር የተፈጠረው ያዚያ ሁለት ሺ አስራ ሁለት ነው። ብዙ እንግዲህ ትርክቶች ነው የነበሩት። መከላከያ ሲመጣ ሁላችሁን የሚጨርሳችኋል ሰዎቹም በእናንተ ላይ ይነሳሳሉ ብሎ የሰበካቸው ሰዎች አሉ። ጸረ ሰላማ ይል በዛ ሁኔታ ነው ህዝቡን ሎቢ ያደረገው እና ወደ ጫካ የወሰዳቸው ፈልጎ የገቡም አሉ፣ ተገዶም የሄዱ አሉ፣ በስጋትም የወጡ አሉ። እነዚህ ሰዎች በዚህ ሁኔታ ይውጡ እንጂ በራ ራሳቸው ላይ ብዙ ነገር አይተዋል። አቶ ታረቀኝ መንግስት ፀጥታውን በማረጋጋትና ሸሽተው የነበሩትን አወያይቶ በማሳመን በመመለስ ላይ ይገኛል ብለዋል። ጫካ ውስጥ በነበሩበት ወቅትም ስለነበሩበት ሁኔታ አስረድተዋል። ጫካ ስገቡ በኋላ በጣም መድኃኒት የለም፣ የሚበላ የለም የምንለበስ የለም ሰዎች በድንጋጤ ራቆታቸውን ነው የወጡትና የከፋ ችግር ውስጥ ነው የነበሩት። እነዚህ ዜጎች አሁን መንግስት እንደዛ አይደለም፣ መንግስት ረሰላም ኃይሉንና ህዝቡን ለይቶ ያውቃል። ስለዚህ ወደ ቀያቸው ተመለሱና በሰላም ኑሯችሁን ኑሩ ብሎ ከነገራቸው በኋላ እነዚህ ዜጎች መንግስት ላይ መተማመንን ካመጡ በኋላ ወደ አካባቢያቸው ነው እየተመለሱ ያሉት። ይህ ነዋሪዎችን የመመለስ ተግባር በመተከል ዞን ውስጥ በሚገኙ ሰባቱም ወረዳዎች እየተሰራ ነው ብለዋል። አቶ ታረቀኝ በብዛት ከታዌ ውጭ ያሉ ወረዳዎች ላይ እነዚህ ዜጎች ጉባ አለ፣ ሊባጢ አለ፣ ቡላን አለ፣ ማንዱራ አለ፣ ዳንጉር ወይም ማኮሽ የሚባል አለ። ስድስቱ ወረዳዎችን እኮ ወደ ጫካ ነው የገቡ ትልልቅ ጫካዎች ናቸው ያሉት። ለምሳሌ ዳንጉርን ብንወስድ የአውጆቤስ ፓርክ ያለበት የአባይ ዳር በረሃዎች የሚባሉ አሉ። ወደዛ ይሸሹ አሉ። በዚህ በኩል ወደ እስከ ሱዳን ዳርቻም የደረሱ አሉ። ወደ ወንዝም የገቡ አሉ። ሰው ማይደርስበት በጣም አስቸጋሪ ሁኔታ ውስጥ ነው የነበሩት። ኮሚሽነሩ ለተመላሾች የምግብ እንዲሁም ምግብ ነክ ያልሆኑ ድጋፎች በመንግስት እየተደረገ መሆኑን ገልጸው በዘላቂነት ለማቋቋምም እየተከናወኑ ስላሉ ተግባራት ገልጸዋል። እንግዲህ እነዚህ ሰዎች ቤታቸው ተቃጥሏል፣ ንብረቶቻቸው ወድመዋል። አስቸጋሪ ሁኔታ ውስጥ ነው ያሉት። እና እነዚህ ዜጎች አሁን የነብስ አድን ስራ እነዚህ ሰብአዊ ድጋፎች ይደረጋሉ። ከዛ በኋላ ደግሞ ይሄ መልሶ መቋቋሙ ስራ ይቀጥላል ማለት ነው። ስራ ውስጥ ነው ያለው መንግስት፣ ሌሎችንም በማስተባበር ማለት ነው። ትልቁ የመስኖ ንቅናቄ አለ እንደ ሀገር እሱ ይሰራል። ወደዛ ቶሎ እንድገቡ አስፈላጊ ነገሮች ይሟላላቸዋል። ከዛ በኋላ ደግሞ የክረምት ጊዜ ሲመጣ ደግሞ ወደ ስራ የሚገቡበት ሁኔታዎች ይመቻቻሉ። እዛ አካባቢ ያሉ መሰረተ ልማት በሙሉ አስፈላጊ የሆኑ ነገሮች እንግዲህ አቂም መፈቀድ ለመልኩ መንግስት ይህንን እየሰራ ይሄዳል። ባለፉት ሁለት ወራት ተመለሱ ከተባሉ ነዋሪዎች መካከል በስልክ አግኝተን ለማነጋገር በተደጋጋሚ ያደረግነው ጥረት ባይሳካም ከመተከል ዞን ግልገል በለስ ነዋሪዎች መካከል ስማቸውን ብንጠቅስ ለደህንነታቸው እንደሚያሰጋቸው የገለጹ ነዋሪ መንግስት አሁንም የዞኑን ነዋሪዎች ከታጣቂዎች ጥቃትና ስጋት ለመከላከል ማድረግ አለበት የሚሉትን ተናግረዋል። ካሉበት ቦታ ላይ ተቀበው በቀላል የሚያዙ ናቸው። ግማሽ መንገድ አደርሶ ተመለሱ ተብሎ የሚመጣበት ምክንያት ግራ ገብቶናል። አሁን ህዝቡም እየተራበ ነው ያለው የተፈናቀለው፣ እነሱም እየተራቡ ነው ያሉት። ምስኪን አሉ ውስጥ ምስኪን ጉምዞች አሉ። በጣም ሰላማዊ ሰዎች አሉ ጉምዞቹ። እነሱም ትቃል ያለው ይሄ እርሻ አይታረስ ሄዶ ሄዶ ግማሽ አደረጉና ጥሎ ይመጣሉ። እስከ መጨረሻው ውሳኔ ወስኖ አሳዶ መያዝና ቁጥጥር ስር ማድረግ ነው እነዚህ ሰዎች እንጂ ይደበቁና አሳዶ ይመጣሉ። ተመልሶ መጥጦ ሰውን መግደል መኪና ላይ ተደብቆ እና እስከ መጨረሻ እርምጃ መውሰድ ነው ያለበት መንግስት ነው ብለው ነው በዚህ ላይ በክልሉ የሚስተዋለው አንጻራዊ ሰላም ተስፋ ሰጪ መሆኑን የጠቆሙት ኮሚሽነር ታረቀኝ በቀጣይነትም ሰላሙን ይበልጥ ለማስፈን የተጀመሩ ተግባራት እንዳሉ አስታውቀዋል። መንግስትም ስራ እየሰራ ነው። በእርቅም በምክክርም በመነጋገርም ስራዎች እየተሰሩ ስለሆነ ኦፕሬሽኖችም እየተሰሩ ስለሆነ እነዚህ ውጤታማ የሆኑ ስራዎች ሁሉ ሴሌክት እየተደረጉ እየተሰሩ ስለሆነ እንደ ከዚህ በፊቱ አይሆንም የምል አሁን ቀጠናው ሰላም እየሆነ ነው ያለው እና መነጋገሮችም አሉ እንደ ሀገር የተያዘው የምክክርና የእርቅ ጉዳዮች አሉ። እዚህም አካባቢ ላይ አለ። በቤኒሻንጉል ጉሙዝ ክልል በሰላም እጦት ችግር ሳቢያ ስለተፈናቀሉ ሰዎች ሲገልጹም አሁን እንግዲህ ከአማራ ክልል ወደ አምሳ ሺህ መልሰናል። ከዚህ በፊትም ለሚዲያ ሰጥተናል። በደቡብ በተለያየ ሶስት አራት አምስትም ሆኖ እነዚህ ዜጎች ወደ ቀያቸው ወደ አካባቢያቸው እየሄዱ ኑሯቸውን እየመሩ ነው ያሉት ወደ ነባር ቀያቸው ወደ እያንዳንዱ ቤታቸው ደግሞ ለመመለስ እነዚህም ስራዎች እየተሰሩ ነው ያሉት እና ጠቃላዊ መተከል ላይ ያለው ግን አንጻራዊ ሰላሙ በጣም የተረጋጋ ነው። በአሁኑ በአሳለፍ ነው ሁለት ወራት ማለት ነው። በቤኒሻንጉል ጉሙዝ በተለይ በመተከልና ና ካማሽ ዞኖች ባለፉት ሶስት ዓመታት ውስጥ የክልሉ መንግስት የቤኒሻንጉል ሕዝቦች ዲሞክራሲያዊ ንቅናቄ ጉህዴን ብሎ በሚጠራቸው የጉሙዝ ታጣቂዎች ጥቃት በርካቶች ተገለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ አስታውቋል። በሌላ በኩል የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር እና አጋሮቹ በኢትዮጵያ ብኒሻንጉል ጉሙዝ ያሉትን ስደተኞች ለመርዳት እየተረባረቡ እንደሚገኙ የኮሚሽኑ ቃል አቀባይ ቦሪስ ቼስ ሺኮርቭ ጄኔቫ ላይ በሰጡት መግለጫ አስታውቀዋል። እንደ ኤሮፓውያኑ የቀን አቆጣጠር ከጥር 18 ጀምሮ ቶንጎ በተባለው ከተማ የፌዴራሉ መንግስትና አማጽያን መካከል በተቀሰቀሰ ውጊያ በአቅራቢያው ነበረውና ወደ አስር ሺህ ሶስት መቶ የሚደርሱ ስደተኞችን የሚያስተናግደው መጠለያ ካምፕ መቃጠልና መዘረፉንም ቃል አቀባዩ ሰሞኑን መግለጻቸው ይታወሳል። በሌላኛው መጠለያም ላይ በደረሰ ተመሳሳይ ጥቃት በድምሩ ወደ 22 ሺህ የሚደርሱ ስደተኞች እርዳታ ከሚያገኙበት ስፍራ መነጠላቸውን ገልጸው ነበር። ከባለፈው ታህሳስ ወር ጀምሮ በቤኒሻንጉል ጉሙዝ ያለው ሁኔታ እጅግ አሳሳቢ መሆኑን የገለጹት ቃል አቀባዩ ወደ ሰባ ሺ የሚደርሱ የሱዳንና የደቡብ ሱዳን ስደተኞች የሚገኙ ሲሆን አምስት መቶ ሺህ የሚደርሱ የሀገር ውስጥ ተፈናቃይ ኢትዮጵያውያን መኖራቸውን ጠቅሰዋል። የቤኒሻንጉል ጉሙዝ ክልል አስተዳደር እስከ ሀያ ሺህ ስደተኞችን ማስፈር የሚችሉ አዳዲስ የመጠለያ ስፍራዎችን በመስጠት ትብብር ማሳየቱን ገልጸው ኮሚሽኑ መሰረታዊ የሆኑ የመጠለያና የውሃ የመሳሰሉትን አገልግሎት ለመስጠት እየሰራ መሆኑን አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።